አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያና የኤርትራ የሰላም ግንኙነት፣ የኢትዮጵያ የባህር ኃይል ግንባታ እቅድ፣ የደቡብ ሱዳን የሰላም ስምምነት የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው የኤምኤስኤን ኒውስ ኢትዮጵያና ኤርትራ ከ20 ዓመታት በኋላ ለመጀመሪያ ጊዜ እየተነጋገሩ ነው ኢትዮጵያውያን የኤርትራን መልእክተኞች ቀይ ምንጣፍ አንጥፈው በአበባ ጉንጉን፣ በትግርኛና በአማርኛ በተጻፉ መፈክሮችና በሙዚቃ ተቀብሏቸዋል ይላል። የኢትዮጵያና የኤርትራ ግንኙነት ከድንበር በላይ ነው። በሁለቱም አገሮች መካከል ሰላም ሲመጣ መላ ምስራቅ አፍሪካን ይጠቅማል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም መናገራቸውን የኤምኤስኤን ዘገባ ጠቅሷል። በአዲስ አበባ ጉብኝት መደረጉ መልካም ነው ነገር ግን ወደ ሰላም የሚያመራ የመጀመሪያ እርምጃ ነው ይላሉ የፖለቲካ ተንታኞች ስለምን እንደሚነጋገሩ የምናውቀው ነገር የለም ይሁንና የኤርትራ መልእክተኞች አዲስ አበባ መግባታቸው ራሱ ጠቃሚ ነው ሁለቱን ሀገሮች ወደ አዎንታዊ ጎዳና እንዲያመሩ ይረዳል ሲሉ የኤርትራን ፖለቲካ የሚያጠኑት ሚኬላ ሮንግ ገልጸዋል ሚኬላ ሮንግ አያይዘውም ከዚህ ቀደም በሁለቱ ሀገሮች መካከል ግጭት ስላስነሳው ጉዳይ ለመነጋገርና ድርድር ለመጀመር ጥረት ለማድረግ የኤርትራ መልእክተኞች አዲስ አበባ የሄዱት የባድመ የድንበር ውጊያ በተጀመረበት በ1998 ዓ ም ነበር። ኤርትራውያኑ ልኡካን ታዲያ ባልተጠበቀ ሁኔታ ሹልክ ብለው ወጡ ማለታቸውን ኤም ኤስ ኤን ኒውስ አውስቷል። ጠቅላይ ሚኒስትር አብይ አህመድ ለውጥ የማምጣት ፍላጎት እንዳላቸው፣ ከውስጥና ከውጭ ተጽዕኖ እንዳለባቸው፣ ከኤርትራ ጋር ያለው ችግር መፍትሄ እንዲያገኝ ከአውሮፓ ህብረትና ከዩናይትድ ስቴትስ ተጽዕኖን እየተደረገባቸው መሆኑን ሚካላ ሮንግ መናገራቸውን ዘገባው ጠቅሷል። የኤርትራውን ፕሬዝደንት ሥልጣን ላይ ያቆየው የድንበሩ ግጭት ነው። ሰላም ከተገኘ ግን ፕሬዝደንቱ ለውጥ እንዲያደርጉ ተጽዕኖ ሊደረግባቸው እንደሚችል የፖለቲካ ተንታኞች ይናገራሉ። ገደብ የሌለው ወታደራዊ አገልግሎት እንዲቆም፣ መድብለ ፓርቲ እንዲኖር የሚፈቅደው ሕገ መንግሥት ተግባራዊ እንዲሆን ጥያቄ ሊቀርብ ይችላል። ለዚያን ያህል ጊዜ በጠላትነት የቆዩት ሀገሮች ከመቅጽበት ሊተማመኑ እንደማይችሉ በአፍሪቃ ቀንድ ጉዳይ ጠቢብ ማርቲን ፕላውት ጠቁመዋል። ስለሆነም የመጀመሪያው እርምጃ የመተማመን ሁኔታ መፍጠር መሆኑን ፕላውት ሲያስረዱ፣ የአፍሪካ ህብረት በአልጀርስ የሰላም ስምምነት የታዛቢነትና የአስተባባሪነት ሚና ስለነበረው የመተማመን ሁኔታን በመፍጠር ረገድ ትልቅ ሚና ሊጫወት ይችላል ማለታቸውን የኤምኤስኤን ኒውስ ድረገጽ ዘግቧል። የቢቢሲ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ በአሁኑ ወቅት በየብስ የተከበበችው ኢትዮጵያ ለምን መልሳ የባሕር ኃይል ለመገንባት እንደፈለገች ያትታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በቴሌቪዥን ባደረጉት ንግግር ከአፍሪካ ጠንካራ ከሆኑት የየብስና የአየር ኃይል አንዱ መስርተናል፣ ለወደፊትም የባሕር ኃይል መገንባት አለብን ብሎ እንደነበር የቢቢሲው ዘገባ ጠቅሷል። ዘገባው አያይዞም ጠቅላይ ሚኒስትሩ ይህን ይበሉ እንጂ ይህ ዕቅድ እንዴት እውን እንደሚሆን አልገለጹም። ይሁንና ኢትዮጵያ ከቅርብ ጊዜያት ወዲህ የባህር በር ካላቸው ጎረቤት አገሮች ጋር ስምምነት በማድረግ ላይ ያለችው አንድ የጀመረችው ነገር እንዳለ ያመላክታል ይላል። ኢትዮጵያና ኤርትራ ከተዋጉ ወዲህ ኢትዮጵያ እንደ ድሮው የኤርትራን ወደቦች ለመጠቀም ስለማትችል ሌላ አማራጮች መፈለግ ስለነበረባት ነው። በቅርቡ በጅቡቲ ወደብ የአክሲዮን ድርሻ ለመግዛት ስምምነት የፈረመችው ኢትዮጵያ ወደ ውጭ ከምትልካቸውና ከምታስገባቸው እቃዎች 95 ከመቶ የሚተላለፉት በጅቡቲ ወደብ በኩል መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አዲስ አበባ 759 ኪሎ ሜትር ርቀት ባለው የሃዲድ መስመር በኩል ከዶር አሌ ወደብ ጋር የተገናኘች መሆኗን ዘገባው ጠቅሷል። የባቡር ሀዲዱ ከወደቡና ወደ ባቡሩ የሚዘዋወሩትን ጭነቶች ብዛት ከፍ ማድረጉን በጅቡቲ ወደብ ካለው የጭነት እንቅስቃሴ ቢያንስ ሰባ ከመተው የኢትዮጵያ መሆኑን የቢቢሲ ዘገባ ጠቅሷል። የመንግሥት ይዞታ የሆነው የኢትዮጵያ የጭነትና የሎጂስቲክስ አገልግሎት ኃላፊ ሮባ መገርሳ አከዋቅ ጅቡቲ በውጭ አገራት የባሕር ቁጥጥር ስር መሆኗን እንዳሳሰባቸው ለብሉምበርግ የዜና አገልግሎት ተናግረው እንደነበር የቢቢሲ ዘገባ አውስቶ ዩናይትድ ስቴትስ፣ ቻይና፣ ጃፓን እና ፈረንሳይ ጅቡቲ ውስጥ ወታደራዊ ሰፈር እንዳላቸው ገልጿል። ለወደፊቱ ጅቡቲ ስለ መጻኢ ዕድሏ ራሷ ለመወሰን የማትችልበት ደረጃ ላይ ልትደርስ እንደምትችል በመገንዘብ ያሳስበናል ሲሉም አቶ ሮባ መናገራቸውን ዘገባው ጠቅሷል። የባህር ኃይል መመስረቱ የጸጥታ ሁኔታው አስተማማኝ ባልሆነ የቀይ ባህር አካባቢ 11 የኢትዮጵያ የንግድ መርከቦችን ለመጠበቅም ሊረዳ እንደሚችል ባለሥልጣኑ መጠቆማቸውን ዘገባው አክሏል። በአሁኑ ወቅት 11 የኢትዮጵያ የንግድ መርከቦች የሚገኙት ጅቡቲ ሲሆን በፋርስ ባህረ ሰላጤ ሀገሮች፣ በህንድ ንዑስ አህጉር፣ ቻይና፣ ኮሪያ፣ ጃፓን፣ ሲንጋፖር፣ ደቡብ አፍሪቃና ኢንዶኔዥያ ወደሚገኙት ወደቦች ይንቀሳቀሳሉ። ኢትዮጵያውንም ቢሆን የሲቪል የባህር ጉዳይ ተቋም አላት። ይኸው ተቋም በየዓመቱ ከ500 በላይ የማሪን ኢንጂነሮችንና የኤሌክትሮ ቴክኒካል ኦፊሰሮችን ያሰለጥናል። አሁን ደግሞ በየዓመቱ ከ1000 በላይ ኦፊሰሮችን የማሰልጠን እቅድ አለው። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የወደብ ተደራሽነትን ለማስፋትና ለአገልግሎት የሚከፈለው ወጪ ዝቅ እንዲል የፖርቱ ሱዳን ተደራሽነት ለማግኘት ከሱዳን ጋር ውል ተፈራርመዋል። ኢትዮጵያ ቀደም ሲልም ከሶማሊላንድ የበርበራ ወደብ ጋር የአስራ ዘጠኝ ከመቶ ድርሻ ለማግኘት ተስማምታለች ሲል የቢቢሲ ድረገጽ ላይ የወጣው ዘገባ ጠቅሷል። አሶሺየትድ ፕሬስ የዜና አገልግሎት በበኩሉ የደቡብ ሱዳን ተዋጊ ወገኖች በዘላቂነት ተኩስ ለማቆም መስማማታቸውን ዘግቧል። የደቡብ ሱዳን መንግሥትና የተቃዋሚዎች መሪ ሪክ መቻር ባለፈው ረቡዕ የፈረሙት ስምምነት በሰባ ሁለት ሰዓታት ውስጥ ተግባራዊ እንደሚሆን ታውቋል። የአገሪቱ ዜጎች ግን በዚህ ስምምነት መጽደቅ ላይ ጥርጣሬ ማንጸባረቃቸው እንዳልቀረ የአሶሺየትድ ፕሬስ ዘገባ ጠቅሷል። ፕሬዚደንት ሳልቫኪር እና የተቃዋሚው መሪ ሪክ መቻር ኸርቱም ሱዳን ላይ ፊት ለፊት ተገናኝተው ከተነጋገሩ በኋላ የሰላሙ ስምምነት እንደተፈረመ የደቡብ ሱዳን መንግሥት ማረጋገጡን ዘገባው አውስቷል። ሁለቱም ወገኖች ወደ ሁለት ዓመታት ከሚጠጋ ጊዜ በኋላ ባለፈው ሳምንት አዲስ አበባ ተሰብስበው ነበር። አዲሱ ስምምነት ለሰብአዊ ረድኤት መንገድ እንዲከፍት፣ እስረኞች እንዲፈቱ፣ ወታደራዊ ኃይሎች እንዲወጡ ጥሪ እንደሚያደርግ ታውቋል። የአፍሪቃ ህብረትና የምስራቅ አፍሪቃ ክልላዊ ወታደራዊ ኃይሎች የተኩስ ማቆሙ ስምምነት መተግበሩን እንደሚከታተሉ ተገልጿል። ደቡብ ሱዳን በሦስት ዓመታት ውስጥ ለምርጫ እንደምትዘጋጅም ዘገባው ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።